በዋናነት ፌስቡክ ነው የምጠቀመው። የኔ ፌስቡክ ከትዊተር ጋር የተያያዘ ስለሆነ በቀጥታ ነት ፌስቡክ ላይ የማደርገውን ትዊተር ላይ ያወጣዋል። አንዳንዴ ደግሞ ቪዲዮዎችን በዩቱብ ላይ የማወጣበት እንትናለ ግን ዋናው ፌስቡክ ነው የምጠቀምበት። ዓላማ እንግዲህ በብዛት ከኦሮሚያና ከኢትዮጵያ የሚመጡ ኢንፎርሜሽኖችን ለሕዝቡ ለማድረስ እንዲሁም ደግሞ አንዳንድ ትንተና ስንታኔ የሚያስፈልጉ ጉዳዮች ላይ ያጠራጥር ያሉ መግለጫዎች፣ ትንታዮች ለመስጠት ነው የምጠቀምበት። እንግዲህ ከዚህ በፊት ብዙ ጊዜ ተነጋግረናል የማህበረሰብ ድረገጾች ሚና ላይ አራት መቶ ሰላሳ አምስት ሺህ በላይ ተከታዮች ናቸው ያሉ በፌስቡክ ላይ ይህንን ስን መለከት ከአንዳንድ ዓለም አቀፍ የመገናኛ ብዙሃን በእጥፍ የሚበልጥ ቁጥር ነው ። ይሄ ቁጥር ቀላል አይደለም። ከዚህ በፊት ስንነጋገር ደግሞ የማህበረሰብ ድረገጾች የመገናኛ ብዙሃንን የመረጃ መለዋወጥን ፍጹም ዴሞክራሲያዊ አድርገውታል በሚል ስንወያይ ነበር። እና በአንተ በኩል ይህን ስትመለከተው የለወጠው ነገር ምን ይመስላል? ምን መሰለህ፣ አሁን ሁለት ነገር ነው የፈጠረው። አንደኛው ሰዎች፣ በተለይ አንተ ተጨባጭ የሆነ መረጃ የምታደርስ ከሆነ በምታደርሰውን ኢንፎርሜሽን ለመከታተል በብዛት ይከተሉሃል። ከዛ በተጨማሪ ደግሞ ሰልፍ ኮሬክቲቭ መካኒዝም አለው ሶሻል ሚዲያ። ለምሳሌ እኔ ይህን ኢንፎርሜሽን የጌዛ ሆኜ የአይን ምስክር ሆኜ አይደለም ማየው ከሰዎች ነው የምቀበለው። የምቀበለውን በተወሰነ ደረጃ ለማጣራት ሞክርና ለህዝቡ አቀርበዋለሁ። ከተሳ ሳሳትኩና ካቀረብኩት ደግሞ ከእነዚህ አራት መቶ ሰላሳ ሰላሳ አምስት ሺህ የሚሆኑ ሰዎች ወዲያው እዛ አካባቢ ያለ ሰው ስላለ እውነቱ ጉዳዩ ውሸት ከሆነ የተሳሳተ ከሆነ ወዲያው ያርሙኛል። ለምሳሌ ወረዳውን አገኝና ዞኑን ስሳሳት ያዘ እንትን ያደርጉታል፣ ወይ ደግሞ ክስተቱ ካልሆነ ያ ክስተት አልሆነም ብለው ያርሙታል። እና በጣም ዲሞክራታዊ ያደረገ ብቻ ሳይሆን ሪላያብሊቲን ፋክቹዋሊቲን በጣም የሚደግፍ አይነት ሂደት ነው ያለው። አንድ ሀቅ ላቅርብልህ በሀሽታግ ኦሮሚያ ፕሮቴስት በዚህ በያዝነው በየካቲት ወር አንድ ነጥብ አንድ ሚሊየን ድምጾች የተሰሙበት ነው። ፎቶግራፎች፣ ትዊቶች የመሳሰሉ በአይነቱ ከዚህ በፊት ታይቶ የማይታወቅ ነው። ኢትዮጵያ ውስጥ የተለያዩ ሰልፎች፣ የምርጫ ዘገባዎች የመሳሰሉት ክስተቶች ነበሩ። ይሄ ፍጹም የተለየ ነው። የሚሆነው የማህበረሰብ መገናኛ ብዙሀንን ፍጹም ያጣበበ ነው። አዎ እንግዲህ ራሱም ከሁለት ነገር ነው የሚሄደው። አንደኛው የኦሮሞውን ባህል በተወሰነ ደረጃ ሆሪዞንታል ነው የቨርቲካል አይደለም ማህበረሰቡ ከገዳ ጋር የሚያያዝ በጣም ሰው ኢንዲፔንደንት ኢንዲቪጁዋሊስት አይነት ሜንታሊቲ አለው። ያ ከዛ ጋር ጨምረህ ወጣቶቹ፣ አዛውንቶቹ ሁሉም ደግሞ ስልክ ይጠቀማሉ። ለስልክ በስልካቸው ላይ ፌስቡክ አላቸው እና በዛ በያዙ ስልክ ፎቶ አንስታ ያችን ፎቶ ይልካሉ፣ ኢንፎርሜሽን ይልካሉ። እኛ ደግሞ መልሰን ለህዝቡ ስናደርግ ህዝቡ ከዛ እየተቀባበለው ስለሚሄድ መልትፕላይን ኤፌክት አለው እና በስፋት ኢንፎርሜሽን በፍጥነትም ያደርሰዋል። ዋጋውም በጣም ያራክሰዋል። እውነታነቱና ተቀባይነቱን ደግሞ ይጨምርለታል። እውነተኛና ተጨባጭነቱን ቀጥዬ የማነሳለ ጥያቄ ላይ እንነጋገራለን። አሁን ጃዋር የተናገረውን በ ወይም ደግሞ ግምገማ የሚያቀርቡ ድረገጾችን ስመለከት ነበረ። በሀሽታግ ኦሮሚያ ፕሮቴስት ውስጥ አርባ በመቶ የሚሆኑት በሰዎች መጀመሪያ የወጡ ጽሁፎች፣ ትዊቶች፣ ፎቶዎች፣ ቪዲዮዎች ናቸው። ሀምሳ ዘጠኝ በመቶ የሚሆኑ ሰዎች ናቸው እየተከተሉ ያንን የሚያሰራጩ ያሉት። ይህንን ከሌሎች የኢትዮጵያ የማህበረሰብ መገናኛ ብዙኃን እንቅስቃሴዎች ስንመለከት አንዳንድ ሃሽታጎች ጥቂት ሰዎች በተለይ የተማረው ማህበረሰብ ያነሳቸውና የተቀረው ማህበረሰብ የሚያስተጋባቸው ናቸው። እዚህ ግን ወደ አርባ ፐርሰንቱን የሚሆነውን ህዝቡ የያዘው ነው። ስለ ተጨባጭነት እናውራ። ጀዋር የማህበረሰብ ድረገጽ በጎ የሆነውን ያህል በር የመክፈቱን ያህል የተጨባጭነት ጉዳይ ላይ መረጃ በአግባቡ ተጣርቶ መቅረብ ካልቻለ ሊያስከትለው የሚችለው አንደኛ የመረጃው መብዛት አለ፣ ሁለተኛ የተአማኒነት ችግር አለ። አንተ እንዴት ነው ይሄንን ችግር በመገናኛ ብዙሀን ተጠቃሚነትህ የምታስወግደው? ትልቁ ነገር ትልቅ ኃላፊነት እንዳለ መቀበል በጣም አስፈላጊ ነው። እኔ እንዳለኛ አይነት ተከታይ ሲኖርህ የሚመጣውን ኢንፎርሜሽን አንደኛ እውነተኝነቱን ማየት መቻል አለበት። ሁለተኛ ያ ኢንፎርሜሽን ቢወጣ ጠቀሜታ አለው ወይስ ጉዳት አለው የሚለውን ማየት መቻል አለብህ። አንዳንዴ ትሳሳታለህ፣ ሁሉ የምታገኘው አይደለም። አንዳንዴ የምታገኘው መረጃ የተሳሳተ ሊሆን ይችላል። ያንም ስትለጥፈው ሰዎች ወዲያውኑ መሳሳት ሲነግሩ አርመህ ያንን ማንሳት መቻል አለብህ። ይህንም ማታደርግ ከሆነና ዝም ብለህ ከዚህ በፊት እንደሚደረገው አይነት ፕሮፓጋንዳ የምታወጣው ከሆነ አደጋ ያደርሳል። እኔ ከሚደርሱኝ መረጃዎች ውስጥ ወደ ሰማንያ በመቶውን ብቻ ነው የማወጣው። ሀያ በመቶው አንዳንዱ በባህል የማይሆን አንዳንዱ ደግሞ ለማህበረሰብ ቢቀርብ ከጥቅሙ እራሱ ጉዳቱ ያይላል ብዬ ስለማስብ፣ ከዛ ደግሞ አንዳንዱ የተአማኒነት ጉዳይ ስላለው ፍኜ ማስቀረውም አለ ማለት ነው። እንደዚህ አይነት በጣም ጥንቃቄ የተሞላበት ሂደት ካልሄድ አንደኛ የራስህንም ተአማኒነት ይጎዳል። ይሄ አራት መቶ ሺህ ምናምን አንተ ያልከው ቁጥር ቁጥር ብቻ አይደለም የሰው ልጅ ነው እና አንተ ሀሰትን ባስተላለፍ ቁጥር፣ ውሸትን ባስተላለፍ ቁጥር፣ በአንተ ላይ ያለው አመኔታ እየጎደለ በሄደ ቁጥር እየጣለ እየጣለ የሚሄድበት ሁኔታ ይፈጠራል። እስቲ ወደ ኋላ ልመልስ። ከሶስት ወር በላይ አራት ወር ገደማ እየሆነው ነው። ወደ ግንጪ ልመልስ። ግንጪ የሆነውን ሁኔታ እና ማስታውስና ሰዎች ወዲያውኑ ነው መነጋገር የጀመሩት። በማህበረሰብ ድረገጽ እንዴት እንደተስፋፋ እስኪ ንገረን። አሁን ግንጪ ላይ እንግዲህ የግንጪ ጫካን ለኢንቨስተር መስጠት አዝማሚያ ስለነበረ ተማሪዎች ይሆናሉ። ተማሪዎች እንደወጡ ወዲያው ፎቶ እና ቪዲዮ አንስተው ላኩ። ሲያመጡት እኛ መልሰን ለህዝቡ አቀረብነው። ህዝቡ ደግሞ ሊወያይበት ጀመረ። በነገራችን ላይ ይሄ የማስተር ፕላን ጉዳይ እንግዲህ ለኦሮሞ ለሶስት አመት እየበሰለና መንግስትና ህዝብን እያጣላ ያለ ጉዳይ ስለነበረ ልክ ሁሉም ሰው እየጠበቀው ያለ ነው የሚመስል። ሊፈነዳ ሊፈነዳ ነው እያለህ ሁሉም የሚጠብቀው ስለ ስለነበረ ልክ ግንቂ ላይ ሲደርስ ወደ ሶሻል ሚዲያ መጣ። ከሶሻል ሚዲያ ስንልከው በጉሊሶ፣ በሌሎች ከተሞች ወዲያው ወዲያው ወዲያው እየተከታተለ የሄደበት ሁኔታ አለ እና ሶሻል ሚዲያ ኢንፎርሜሽኑን የማውጣት ያን ኢንፎርሜሽን ለህዝብ ማድረስ ያ ህዝቡ የሚስማማበት ከሆነ ተመሳሳይ እርምጃ እንዲወስድ፣ የማይስማማበት ከሆነ ደግሞ እንዲያስቆመው መንገድ የሚፈቀም የከፍት አይነት ዘይ ያለው አንድ የፖለቲካን ነገር እዚህ ጋር እናምጣና የኢትዮጵያ መንግስት የኦሮሚያ ተቃውሞ የሚቀጣጠለውም የሚመራውም በውጭ ባሉ ሀይሎች ነው ይላል። የማህበረሰብ ድረገጾች ላይ ከየት ከየት እንደሚመጡ ለመመልከት ችያለሁኝ። ይህንን የሚያገኘሁት ይህንን ሁኔታ ከሚያብራሩ ከሚያብላሉ ድረገጾች ነው። ከዩናይትድ ስቴትስ 41 ከመቶ ነው። ከካናዳ 9 ከመቶ፣ ኬንያ 8 በመቶ፣ ኖርዌይ 13 በመቶ፣ ፊንላንድ እና ስዊድን ደግሞ ተደምረው 6 በመቶ፣ ከኢትዮጵያ የሚመጣው 17 ከመቶ ነው። ይህንን ስትመለከት ሁለት ነገር ማየት ይቻላል። አንደኛ የኢትዮጵያ መንግስት የሚለው እውነት ነው። ሁለተኛው ደግሞ ምናልባት ደግሞ የመገናኛ ብዙሃኑን የማህበረሰብ የመገናኛ ብዙሀን ተጠቃሚ ነው ኢትዮጵያ ያለውን ሁኔታ ሊያሳይ ይችላል። የትኛው ነው ትክክል ብለ ታስባለን? የተደራሽነት ጉዳዩ ትክክለኛ ነው። ተደራሽነቱ በብዛት ኮርጎችን ያለው ሌላ አንድ ሚኒስትር አለ። አንዱ ሚኒስትር ምንድን ነው፣ በተለይ ይህን ኢንፎርሜሽን የሚያቀርቡት ዶክተሮች፣ ነርሶች፣ ወታደሮች፣ የተለያዩ በመንግስት ላይ ቅርቤታ ያላቸው ሰዎች በቀጥታ በሶሻል ሚዲያ ላይ አያወጡትም። ስለዚህ ምደ የሚያደርጉት በውስጥ መስመር ይልኩልናል። በውስጥ መስመር ይልኩልንን ነው እኛ ውጭ ያለ ነው የምናወጣው። እና አብዛኛው እኔ ብገምት ከሀምሳ በመቶ ማያን ሰው ከዛው ከሀገር ውስጥ ነው የሚወጣው። ሆኖም ግን በስማቸውን ማውጣት ስለማይፈልጉ በቀጥታ በውስጥ መስመር በድብቅ መስመር ያወጣሉ። እኛ ደግሞ በዚህ እናወጣለን። ይሄ ነው አንዱ ሚስጥር። ጃዋር፣ አስቀድመን ተነጋግረናል። ቁጥሮችን ተመልክተናል። በሀቅ ላይ የተመረኮዙ ውይይት ነው ስናደርግ የነበረው። እስኪ አሁን ለምን ግብ የሚለው ላይ እንነጋገር በዓለም ዙሪያ ከአረቡ እንቅስቃሴ ጀምሮ አረብ ስፕሪንግ የሚባለው የመገናኛ ብዙኃን ተጠቃሚነት እንደዚሁም ደግሞ በማህበረሰብ ውስጥ የሚፈጥረውን መግባባትና ለሰላም ያላቸውን ሚና አስመልክቶ በርካታ ጥናቶች ይከናወናሉ። በኢትዮጵያ ያለውን ሁኔታ በቀጥታ እንመልከትና የማህበረሰብ የመገናኛ ብዙኃን መረጃን ከማድረስ ባለፈ በሕዝቦች መሀል ሰላም ለማስፋት በሕዝቦች መካከል ውይይት ለመጀመር በብሔሮች መካከል ደግሞ መግባባትና መቻቻል እንዲኖር ምን ሚና ተጫውተዋል ትላል ሶሻል ሚዲያ፣ ማህበራዊ ሚዲያዎች ያደረጉት የኢንፎርሜሽን ልውውጥን አንደኛ ፍጥነቱን ጨመሩት፣ ሁለተኛ ዋጋውን በጣም ቀነሱት። ይህን በማድረግ ኢንፎርሜሽን ልውውጥ ለሁሉም እንዲሆን ማድረግ ችለዋል እና ይሄ የምታደርገው ውይይት ጠቀሜታም አደጋም አለው። ነው ጠቀሜታው በተወሰኑ ግለሰቦችና ሰዎች ብቻ ህዝቡ እንዳይመራ ህዝቡ እንዳይሳሳትም ወይም ደግሞ ኤክስፕሎይት እንዳይደረግ ያደርጋል። ግን በአደጋው ደግሞ ስትሄድ ብዙ ሰዎች ስለሚሳተፉበት ብዙ አይነት ፍላጎት ያላቸው በትምህርት ደረጃም በሌላ ኃላፊነትም ውስጥ ብዙም የሌላቸው ሰዎች ስለሚሳተፉ አንዳንድ አጸያፊ የሆኑ ህዝቦችን ሊያጋጩ የሚችሉ አደጋ ሊፈጥሩ የሚችሉ ነገሮችን ሊያራምዱ ይችላሉ። ሀሜትን እንደ እውነት ሊያቀርቡ ይችላሉ እና ይሄ በግለሰቦች መካከልም ሊሆን ይችላል፣ በቡድኖች መካከልም ሊሆን ይችላል፣ ግጭት ሊፈጥር ይችላል። ይህንን ግጭት ማሳነስ የሚቻለው ሞኒተር የሚያደርጉ በተለይ እንደዚህ እንደ እናንተ አይነት ሚዲያዎች እንደኔም ያሉ ሞር ፕሮሚነንት የሆነ ሮል ያለን ግለሰቦች Thank you. ይሄንም በኃላፊነት በመጠቀም ሁነተኛ የሆነ ኢንፎርሜሽን ብቻ እንዲቀርብ፣ አንዳንዴ በጣም በፍጥነት የሚሄዱ ነገሮች ሀሰት ሆኖ ስናገኛቸው እነዚ ነገሮች ሀሰት መሆናቸውን በመናገር ማሸፍ ይቻላል። ውይይቶች ደግሞ ለዘብ ባለና ረገብ ባለ መልኩ እንዲሄድ የምንጠቀምባቸው ቃላቶች፣ የምናወጣቸው ፎቶዎች፣ የምናቀርባቸው ቪዲዮዎች በተወሰነ ደረጃ ወደ ግጭት የማይመሩ ግን ህዝብን ወደ መቃረር ማቀራረብ የሚያመሩ ለማድረግ ሜንስትሪም ሚዲያ የምንለው እንደ እናንተ አይነቶቹ ና ወደ ፕሮሚነንት የሆኑ ግለሰቦች ደግሞ የምናደርጋቸው አስፈላጊ ይመስለኛል። በአንጻሩ ደግሞ ማንም ሰው ላያቸው የሚችል ና በፍጥነት ምክንያት ሊደርሱ የሚችሉ መረጃዎችን በተለይ የሰብአዊ መብት ዘገባዎችን ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቶች ዘገባ እስኪያወጡ ሁሉን ነገር አብላልተው ተጠብቆ ነበር። አሁን ግን በቀጥታ በጥሬው እየቀረበ ነው የሚገኘው። ይሄ በጎ ነገሩ ምንድን ነው? በጎ ያልሆነው ነገር ምንድን ነው? አንተ ባለህ ልምድ፣ በጎ ነገሩ እንግዲህ ጥሬ እንዲህ አይነት የሰብአዊ መብት ረገጣ የሚወስዱ መንግስታትና ባለስልጣናት በምንም መልኩ ማምለጥ እንዳይችሉ ወዲያው እየሆነ በጣም ትኩሱ ነው የሚቀርበው። ትኩሱ ሲቀርብ የሚያቀርበው ሰውዬ ራሱ ለመዋሸት ወይ ደግሞ ኢንፎርሜሽኑ ለመለወጥ እድል የለውም። እንዳለ እንደሚያነሳው ስለሚልከው ተቀባይነቱ፣ እውነተኛነቱ ከፍ ያለ ከመሆኑ የተነሳ ለሰብአዊ መብት ተሟጋቾች፣ ተመራማሪዎች፣ ለሚዲያዎች ከፍተኛ ጠቀሜታ አለው። ችግሮችንም ግልጽ አውጥቶ በመንግስት ላይ ጫና ለመፍጠር እድል ይኖረዋል። ከዛ አልፎ ግን ኢንፎርሜሽኑ በጣም ኦቨርሎድ ኖሮ በብዛት ከመምጣቱ የተነሳ አንዳንዴ በምታገኘው ዳታ ኮንቴክስቱን ሁሌ ላይሰጥ ይችላል። ለምታየው እኚህ ቪዲዮዎች ሀያ ዴይ ሰከንድ ሰላሳ ሰከንድ ስለሚሆኑ አኩሬት ኢንፎርሜሽኑን ላይሰጡ ይችላሉ። አንዳንዴ መውጣት ያለበት ኢንፎርሜሽን ተቀብሮ ሊያልፍ ይችላል። አንዳንዴ ደግሞ ትንሽ ነገሮች ታይተው በስፋት ያለውን ሁኔታ ላይ ገልጹል ይችላሉ እና ይሄ ጥቅሙም ጉዳቱ ይመስለኛል ሄኖክ የተባበሩት መንግስታት የሚሊኒየም ልማት ግብ እንዲሳካ ከሚሰራባቸው አምዶች አንዱ በወጣቶች መካከል የሰላም መርሃ ግብሮችን ይዘረጋል የባህል እንቅስቃሴዎችን የብሔር ብሔረሰብ የወጣት የሰላምና ፌስቲቫሎችን በማሰናዳትን እነዚህን ደግሞ በማህበረሰብ ድረገጽ ውስጥ የህዝቦችን መቻቻል እንዲያቀርቡ የጥላቻ ንግግር እንዲጠፋ ይሰራሉ ይሄን በኢትዮጵያ የመገናኛ ብዙሃን በተለይ በማህበረሰብ ድረገጽ ስትመለከተው ከዚህ ግብ አንጻር ምን አይነት ሁኔታዎች ሳያለ ድሮ ድሮ ጥላቻና በጣም አጸያፊ ቃላቶች የሚጠቀሙ ሶሻል ሚዲያዎች አሉ። ትዝ ከለ ፓልቶክ፣ ሌሎች የምንላቸው ትንሽ ጠበቅ ያለና ትንሽ ከረር ያለ አይነት ንግግር ነበረ። ሶሻል ሚዲያ ሰልፍ ኮሬክቲንግ መካኒዝም እየገነባ ይመጣ ይመስለኛል። ምክንያቱም አንድ ሰው በጣም አጸያፊ የሚናገር ከሆነ እሱ ከሚመጣበት ማህበረሰብ ወይ ደግሞ የፖለቲካ ተቋም ተቋምና ፖለቲካ አመለካከት ኖ ኖ ኖ ይሄማ ትክክል አይደለም፣ ይህን ያህል ገፍተህ ሄደህ ሰዎችን መሳደብ፣ ማጣጣል፣ ቡድኖችን በጅምላ መፈረጅ ትክክል አይደለም የሚል አጠፋህ አልዘው በዛው ቡድን ውስጥ በዛው በአንድ ቡድን ውስጥ የሚመላለስበት ሁኔታ ታያለህ። ግን አደጋውም ቀላል አይደለም በተለይ በጣም አፋኝ ከሆኑ ስርዓቶች ውስጥ ወደ ዲሞክራሲያዊ ስርዓት እየተቀየሩ ባሉ እንደኛ ሀገር ባለው ማህበረሰብ ውስጥ ኢንፎርሜሽንን ኃላፊነት በተሞላው መልኩ መጠቀም ባህሉ ብዙ በሌለበት ሁኔታ ውስጥ ይሄንን የኢንፎርሜሽን ነጻነት እና ክፍተት አቢዩዝ ሊያደርጉ የሚችሉ ኃይሎች ስላሉ ሰው በደንብ ነቃ ብሎ ማየት መቻል አለበት። በስተ መጨረሻ በኦሮሚያ እንቅስቃሴ ውስጥ የተለያዩ የመብት ጥያቄዎች ይነሳሉ፣ የተጠያቂነት ጥያቄዎች ይነሳሉ። በጣም ደግሞ በማህበረሰብ ድረገጽ በስፋት የምናየው ሁለት እጅን ፊት ለፊት ላይ አጣምሮ እጅን ግንባር ላይ ማንሳት ነው። ይሄ በተወሰነ ደረጃ ፊትንም ለመሸፈን ያግዛል። ከምንም በላይ ግን የሚያሳልፈው አንድ መልእክት አለ። ሁለት እጄን አንስቼ ፊቴ ላይ ያደረግኩኝ ማለት ፍጹም ሰላማዊ ነኝ እያለ ነው። አንድ ሰው የያዘው ምንም ነገር እንደሌለ የሚያሳይ ነው። እሱ ግን እየተለወጠ የሄደ ይመስላል። በአሁን በቅርብ ጊዜ ስንመለከት የተለያዩ መሳሪያዎችም ሆኑ ጦር የያዙ ሰዎች መታየት ጀምረዋል እና ይሄንን ስንመለከት ትክክለኛውን ስዕል ንገረን እስኪ። አንዱ ይሄን አይቶ በዚህ መልኩ ሊተረጉመው ይችላል፣ ሌላው በዚህ መልኩ ሊተረጉም ይችላል። የባህል ሁኔታዎችም ሊኖ ሊኖሩ ይችላሉ። ምንድን ነው አንተ ስትመለከት ምን አይነት ስሜት ነው የሚያሳድርብህ? ይህን ስታይ። ይህን እኮ የተሳታፊዎቹን ልዩነት የሚያሳየው በብዛት እጅ የሚያሳዩት ተማሪዎች ናቸው። እንደምትጠቀሙ ይሄ ነገር አዲስ አበባ ዩኒቨርሲቲ የተጀመረ ስድስት ኪሎ ይመስለኛል፣ እዛ ነው የጀመሩት። ከዛ በኋላ ተማሪዎቹ በስፋት ያንን ነው የሚያደርጉት። መንግስት ሰራተኞችም ሌሎች በሚያደርጉት ያንን ያደርጋሉ። ወደ ገጠሩ ስትወጣ ግን ህዝቡ ሁሌም ዱላ ይዞ ነው ገበያም የሚሄደው። አንተ ታውቀዋለህ፣ ሁሌም ቦታ የሚሄደው ሰርግም ሲሄድ የሰርግ ጭፈራ ማይታ እንደሆነ ዱላ ይዞ ነው የሚሄደው ስለዚህ ዱላ ይዘው ሲወጡ ለጦርነት ወጣን ሳይሆን ያ ባህላዊ ነው። የህዝብ ህዝብ በስፋት የሚገኝበት ቦታ ላይ በኦሮሞ ውስጥ ዱላ ጦር ይዞ መውጣት በጣም የተለመደ ነገር ነው እና እንደዛ ጦር ይዘው ሲሄዱ ለእንዋጋለን ለጦር እንቀርባለን ሳይሆን በባህል ነው። ስብሰባ አለ ከተባለ መንግስት የጥራው የሀገር ሽማግሌዎች ይጥሩት፣ ሰርግ ይሁን ለቅሶ ይሁን፣ ይህ ማህበረሰብ በዚህ መልኩ ነው ዱላ ይዞ የሚሄደው። ይህ ህዝብ እንደዚህ ሄዶ በዚህ ዱላ አንድም ሰው ሳይነካ ነው የሚገባው። ድሮም ለሰርግም ሲሄድ እንደዛው ነው ለለቅሶም ሲሄድ እንደዛ ነው። ለስብሰባ ሲሄድ እንደዛ ነው። አሁንም ለሰልፍ ሲሄድ ለጦርነት ነው እያለ አይደለም። በነገራችን ላይ በተወሰኑ ደረጃ የፌዴራል ፖሊሶች እና አንዳንድ ወታደሮች ሞተዋል በኦሮሚያ ውስጥ። እነዚህ ሰዎች ግን በሰላማዊ ህዝቡ አይደለም የተገደሉት። እነዚህ ሰዎች በኦሮሚያ ፖሊስ ነው የተገደሉት በውስጣቸው በተነሳ ግጭት እና እስካሁን አንድም እነዚህ ተሰላፊዎች አንድም ሰው ከመንግስት ጎን ይሁን ከሌላ ጎን አልተገደለም። እነዚህ ዱላዎች እና ጦር መሳሪያ የሚመስሉት ነገሮች ባህላዊ ናቸው እንጂ ለጦርነት ወይም ደግሞ ለጠቤ የመጡ አይደሉም። በስተመጨረሻ መጨረሻ ስልትና አውራ በማህበረሰብ ድረገጽ የሚተላለፉ በርካታ መረጃዎች፣ ፎቶዎች፣ ስዕሎች የመሳሰሉ አሉ። የኢትዮጵያ መንግስት ደግሞ ይሄ ታውን ሆል የሚባለው በየሰፈሩ ሰዎችን እየሰበሰቡ እያደራጁ መነጋገርና እሱን ደግሞ በተለመደው በኢትዮጵያ ቴሌቪዥን እና በመሳሰሉ በድረገጾችም የመልቀቅ ሁኔታ አለ። በቅድሚያ የኢትዮጵያ መንግስት እያደረገው ያለውን የማህበረሰብ ውይይት እንዴት ታየዋለህ? ወደፊትስ ቢሆን ይህንን ግጭት የሚደርሱ የሰብአዊ መብት ጥሰቶችን ጨምሮ የመልካም አስተዳደር ችግሮችን ቀርፎ ወደፊት የተረጋጋች ኦሮሚያ የተረጋጋች ኢትዮጵያ ለመፍጠር ምንድን ነው መንገዱ ትላለ እንደው ከስልት አንፃር የማህበረሰብ ውይይቱንና የማህበረሰብ ድረገጽ ውይይቱን አነጻጽረህ ብትጀምር ይሄ የማህበረሰብ ውይይት ያደረጉት በጣም ወልድ ስኩል ያረጀ ስልት ነው በተለይ ይሄ መንግስት በስብሰባዎች ባለም አንደኛ ሳይሆን አይቀርም ችግሩ ምን መሰለህ አንደኛ እዛ ስብሰባ ላይ ሲመጡ የሚናገሩት የመንግስት መንግስት ካብሬው ብቻ ናቸው የሆዳቸውን አውጥቶ የሚናገሩት በጣም ጥቂቶች ሰው ወይ ናቸው ሌላው ዝም ብሎ አዳምጦ ደግሞ ድርጎ ይከፈላል ይከፈላቸዋል። በነገራችን ላይ በነፃ አይደለም ሰው እዛ የሚቀመጠው ይከፈለዋል። እያንዳንዱ ያችን ድርጎ ኪሱ አድርጎ ወደ ቤቱ ይሄዳል። አንድ ይሄ ነው። ሁለተኛው ደግሞ የስፒድ ያ ነገር ተቀርቶ በኢትዮጵያ ቴሌቪዥን እስኪመጣ ድረስ ሁለት ሶስት ቀን ይፈጅበታል። ቀዝቅዟል ወሬው። ሶሻል ሚዲያ ላይ ብትወስደው ለምሳሌ አንድ አጀንዳ ካለ ያን አጀንዳ ሁሉም ከየቤቱ ሰሁን ቀይሮ መናገር ስለሚችል መጻፍ ስለሚችል ዲሞክራቲክ ነው። ቻሌንጅ ለማድረግ ይችላል። ሁሉም ደግሞ የልቡንና የአንጀቱን አውጥቶ ስለሚመጣ ኦቴንቲክ ቮይስስ የምንለውን ልታገኘው ትችላለህ በዚህ መልኩ ነው አሁን እንግዲህ የመንግስት ብዙ ገንዘብ የወጣበት ለሶስት ወር የቆየው የሰላምን ስብሰባ የተባለ ምንም ውጤት አላገኘም እዛው የተሰበሰቡ ሰዎች ናቸው በነገራችን ላይ ወጥተው እንደገና ሰልፍ የሚያደርጉት መረጃ የሚያቀብሩ እነሱ ናቸው እየቀዱም ሁሉ የሚያደርጉት ይሄ አንዳንድ እንግዲህ ወደፊት ምን ያስፈልጋል የሚለው ይህ መንግስት አንዳንድ በጣም የሚያሳስቡ ሁኔታ ውስጥ ነው ያለው ብልሃትነት ያላቸው እውቀት ያላቸው ግለሰቦች በስርዓት ውስጥ አሉ ወይ ካሉ ሴን ናቸው ወደምትለው ነው ይሄን ነገር ወደ ኋላ ተመልሰው አስበው ከህዝቡ ጋር ከህዝብ ተወካዮች ጋር ከተቃዋሚው ጋር ቁጭ ብለው የማይወያዩ ከልሆነ ፍርሃቱም እየተፈረካከሰ ሊወርድ ይችላል፣ አደጋም ላይ ሊጥል ይችላል። አመሰግናለሁ። እንጃዋር አጠር አጠር ያሉ ጥያቄዎች አጭር መልስ የምትሰጣቸው ላንሳለህ እና ውይይታችንን እንፈጽም። ድረ ገጽህ የፌስቡክ ገጽህ በኢትዮጵያ ይታያል ይነበባል? አዎ ይነበባል። መልካም የዚህ በተለይ የማህበረሰብ መገናኛ ብዙሃን እንደዚሁም ደግሞ የአጠቃላይ እንቅስቃሴው መሪዎች ይታወቃሉ? አይታወቁም። ምክንያቱም ከታወቁ መፈጃታቸው ነው። ስለዚህ በአብዛኛው በህቡ ተደራጅተው የሚሄዱት እነዚህ በመንግስት ውስጥ ያሉ፣ ከመንግስት ውጭ ያሉ ሁሉንም የኦሮሞ ተቃዋሚዎች፣ ፕሮፌሽኖች ሁሉንም የሚያሳተፉ ናቸው። የራሱ አመራር አለው። ግን ያን አመራር ይሄ ነው ብሎ ማውጣት አሳልፎ ለአውሬ መስጠት ስለሆነ በግልጽ አይነገሩም። ስለዚህ የግብፅን ሞዴል እያሰብን ነው ማለት ነው። የያ ይሄ የኦሮሚያ ሞዴል ነው እሺ በስተመጨረሻ አሁን ባለው ሁኔታ በማህበረሰብ ድረገጾች እንደዚሁም በእንቅስቃሴው የሚተላለፉ መልእክቶችን ስንመለከት በአጠቃላይ ሁኔታው እንዲረግብ ሁኔታው እልባት እንዲያገኝ ግድያው እንዲቆም ምን ያህል ጥረት አለ በሁለቱም ወገን ምክንያቱም በአንድ ወገን ብቻ አይደለም ሁሉም ነገር ያለው መቼም በሁለቱም ወገን ብዙ ብዙ ሙከራ እየተደረገ በእኛ ወገን በኦሮሞ ወገን ብዙ ሙከራ እየተደረገ ነው እንዳልኩ ከ በየስብሰባው ምን መደረግ እንዳለባቸው መንግስት ባዘጋጀው ስብሰባ ላይ ይነገረዋል። ከዛ አልፎ የኦሮሞ የፖለቲካ አመራሮች በየድርጅት ደረጃ ለመንግስት በግልጽም በውስጥም የሚነግሯቸው ነገሮች አሉ። ከዛ አልፎ ደግሞ ለሁለት ቀናት ባደረገው ስብሰባ የአባገዳዎች ማህበር ግልጽ የሆነ ምክርና አቋም ማሳየት ችሏል። በመንግስት ወገን ግን እንደምታየው አቶ ኃይለማርያም ሲናገሩ ጌታቸው ረዳ ሲናገር፣ አሁንም እንጨፈጭፋለን አሁንም ማያዳግም እርምጃ እንወስዳለን እያሉ ነው። ግድያውን በጣም አስፍተውታል። እስካሁን በእኔ ግምት ወደ አምስት መቶ ሰው ተገሏል። በተለይ ባለፉት ሁለት ሳምንታት ውስጥ በጣም በጣም ከልክ የወጣ ግድያ ነው እየተካሄደ ያለው። ያ ነገሮችን እያካረረ ነው። እንግዲህ አንድ እጅ ብቻውን አያጨበጭብም። በኦሮሞ ወገን ትግሉን እያጧጧፈ ለሰላም እጁ እየዘረጋ ነው። በተዘረጋው እጅ ላይ ግን ጥይት እየረገፈበት ነው ያለው። ይሄ በጣም አሳሳቢ ሁኔታ ነው። ሄኖክ፣ የትግሉ ፍጻሜ ግን ምንድን ነው? እዚህ ላይ የኢትዮጵያ መንግስት የሚለውን ላንሳለ፣ መንግስትን መጣል ነው ይላል። ይሄ ነው አላማ፣ የኦሮሞ ህዝብ ትግል። የዚህም ትግል አካል መሬቱ እንዳይዘረፍበት፣ የተዘረፈበት መሬት እንዲመለስለት ነው ያለው። መንግስት መሬቱን መመለስ ከቻለ የታሰሩትን መፍታት ከቻለ ሌላ ምንም የሚያስፈልገው ነገር የለም። በጣም አመሰግናለሁ። ጃዋር ሲራጅ መሀመድ ለሰጠህን ማብራሪያና ላደረግነው ውይይት አመሰግናለሁ ሄኖክና የቪኦኤ ባልደረቦችህ።